የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞው መስከረም 26 2013 ዓ ም ዝግጅታችን ጀመረ። በፕሮፌሰር መስፍን ወልደ ማርያም ስም ዓመታዊ ሽልማት ይዘጋጃል። ማዕከልና አደባባይ እንዲሰየም ተጠይቋል። ፕሮፌሰር መስፍን ወልደ ማርያም ከወጣትነት ዕድሜያቸው ጀምሮ ለበርካታ ዓመታት በማስተማር እና በምርምር ስራ ለአዲስ አበባ ዩኒቨርሲቲ ከፍተኛ አገልግሎት የሰጡ ታላቅ ስብዕና የተላበሱ ምሁር ነበሩ። የኢሰመጉ ቦርድ አባላት ኅልፈታቸውን በሰማበት ቅስበት በመሰብሰብ አባታችን ሁሌም የሚታወሱበት ነገር ላይ በመምከር ውሳኔ አሳልፏል። በውሳኔውም አንደኛ በየዓመቱ የሚዘጋጅ ፕሮፌሰር መስፍን ሽልማት ለሰብአዊ ታጋዮች የሚበረከት ሽልማት እንዲዘጋጅ ወስኗል። የአዲስ አበባ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ጣሰው ወልደሐና ቀጥሎም አቶ አማሃ መኮንን የኢትዮጵያ ሰብአዊ መብቶች ጉባኤ አመራር ኮሚቴ ሊቀመንበር ከተናገሩት የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባውን ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ስርጭታችንን በፌስቡክ ላይቭ እና በአሃዱ ራዲዮ አየር ላይ እንደዋለ ማዳመጥ ትችላላችሁ። ንጉሱ ታምሬ በቅንብሩ አብሮኛል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አመሻችሁ አድማጮቻችን። ዜናውን የማሰማችሁ አዳነች ፍሳዬ ነኝ። በኮቪድ-19 ተይዘው ለ72 ሰዓታት ያህል ሆስፒታል ገብተው የታከሙት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት ማታ ወደ ዋይት ሃውስ ቤተ መንግስት ተመልሰዋል። አሜሪካውያን ቫይረሱን እንዳይፈሩ አሳስበዋል። ወደ ዋይት ሃውስ እንደተመለሱ ብርታታቸውን ለማሳየት ሲሉ ረጅም ደረጃዎችን ወጥተዋል። ትሩማን ሰገነት ላይ ቆመው የአፍና የፍንጫ ጭንብላቸውን አውጥተው ላደረሳቸው ኦፊሴላዊ ሄሊኮፕተር ሰላምታ ከሰጡ በኋላ ጭንብሉን መልሰው ሳያደርጉ ወደ ቤተ መንግስቱ ገብተዋል። በሩ ላይ የጠብቋቸው ከነበሩት ሰዎች ጋር ተቀላቀሉ ማለት ነው። ወደ ኋላ ፕሬዚዳንቱ በትዊተር ባስተላለፉት የተቀረጸ መልእክት ኮቪድ-19ን አትፍሩት ኑራቸውን እንዲቆጣጠር አትፍቀዱ ብለዋል። አሃዞች እንደሚያመለክቱት በፕሬዚዳንታዊ ውድድር ዲሞክራቱ ጆ ባይደን እየቀደሙ ናቸው። ከአስር ቀናት በኋላ እንዲካሄድ በታቀደው ሁለተኛ ክፍል ክርክር ፕሬዚደንት ትራምፕ እንደሚሳተፉ የምርጫ ዘመቻቸው አስተባባሪዎች ተናግረዋል። ወደ ኋላ ሰፋ ያለ ዘገባ ይቀርብበታል። የሶማሊያው ፕሬዝዳንት መሐመድ አብዱላሂ መሐመድ በኤርትራ ያደረጉትን የሁለት ቀናት የስራ ጉብኝት አጠናቀው ትናንት ሰኞ ወደ ሀገራቸው ተመልሷል። ፕሬዚዳንቱ በኤርትራ ቆይታቸው ስለ ሀገሮቻቸውና ስለ ቀጠናው ጉዳይ መምከራቸው ተዘግቧል። አስቀድመው የተፈረሙ ስምምነቶችን ስለማጠናከርም መግባባት ላይ መድረሳቸው ተገልጿል። ብርሃን በርኸ ዝርዝር አለው። ፕሬዚደንት ሶማሊያ መሐመድ አብዱላሂ መሐመድ በኤርትራ ቆይታቸው በሶማሊያና በኤርትራ የሁለትዮሽ ግንኙነትና በቀጠናው ጉዳዮች ላይ ከፕሬዚደንት ኢሳያስ አፈወርቂ ጋር መምከራቸውን የኤርትራ ዜና አገልግሎት ዘግበዋል። መሪዎቹ በሶማሊያና ኤርትራ መካከል የተጀመረውን ትብብር ለማጠናከር እንዲሁም ኃያልና ነጻ ልዑላዊት ሶማሊያን ለመገንባት በሚያስችሉ የሁለትዮሽ ጉዳዮች ላይ ባደረጉት ሰፊ ውይይት በመስከረም 2011 በደረሱ ስምምነት መሰረት የተጀመረውን የሁለትዮሽ ትብብርን ለማጠናከርና ወደ ላቀ ደረጃ ለማድረስ መግባባት ላይ ደርሰዋል። ከዚህ በተጨማሪ መሪዎቹ በኤርትራና ሶማሊያ የሁለትዮሽ ስምምነት እንዲሁም በኤርትራ ኢትዮጵያና ሶማሊያ የሶስትዮሽ ስምምነት መሰረት ለቀጠናው ውህደት የጀመሩትን ጥረት በይበልጥ ለመቀጠልና ለማጠናከር ስምምነት ላይ መድረሳቸውም ተገልጸዋል። ፕሬዚደንት ሶማሊያ ሙሐመድ አብዱላሂ መሐመድ በደቡብና በሰሜናዊ ቀይ ባህር ሪጅኖች የሚገኙ የልማት ቦታዎችንም መጎብኘታቸው ታውቋል። በኤውሮጳዊ ህብረት የሶማሊያ አምባሳደር አሊ ሰይድ ፊቅና የውጭ ፖሊሲ አማካሪ ቢላል መሐመድ ዑስማን ከፕሬዚደንት መሐመድ አብዱላሂ ጋር ወደ አስመራ ተጉዘው እንደነበረም መረጃው አመልክተዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ቶባ በተባለችው የሴኔጋል ከተማ ዛሬ ተካሂደው የሙስሊሞች በዓል ኮሮና ቫይረስ የሚስፋፋበት ቀን እንደማይሆን ባለስልጣኖች ተስፋ እንደሚያደርጉ ታውቋል። ግራንድ ማጋል የተባለውን የሙስሊሞች በዓል ለማክበር በአስር ሺዎች የሚቆጠሩ ምዕመናን ተሰባስበዋል። ሞሪድ ወንድማማችነትን የመሰረቱት በሀገሪቱ ከፍተኛ ተደማጭነት ያላቸውን ሃይማኖታዊ መሪን ለማክበር ነው በዓሉ የተደረገው። በዛሬው በዓል በኮቪድ-19 ምክንያት የበፊቱን አይነት ብዛት ያላቸው ሰዎች ባይሳተፉም የምዕራብ አፍሪቃዊቱ ሀገር ባለሥልጣኖች ቫይረሱ የሚስፋፋበት ዕለት እንዳይሆን መስጋታቸው አልቀረም። ሴኔጋል የኮሮና ቫይረስ እንደገባባቸው ለማስታወቅ ከመጀመሪያዎቹ የአፍሪካ ሀገሮች መካከል ስትሆን የወረርሽኙ መዛመት እንዲቀንስ ለማድረግ መቻሏ ተገልጿል። የመንቀሳቀስ ገደብ በማድረጓና አብዛኞቹ ሰዎች የአፍና የአፍንጫ መሸፈኛ ጭንብል የማድረግ ግዴታን በማክበራቸው ነው ተብሏል። የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ትላንት ባስታወቀው መሰረት የኮቪድ-19 ቫይረስ አየር ላይ ለሰዓታት ያህል በመቆየት ሊዛመት እንደሚችል ገልጿል። ማዕከሉ ትላንት ይህን መመሪያ ያወጣው ከሳምንታት በፊት አውጥቶት የነበረውን ተመሳሳይ መመሪያ ካስቀረ በኋላ ነው። ሲዲሲ የትላንቱን መመሪያ ባወጣበት ወቅት ቫይረሱ ያለባቸው ሰዎች ብዙም የአየር ዝውውር በሌለበት ክፍል ውስጥ ሲሆኑ ከስድስት ጫማ በራቁ ሰዎችም ላይ ቢሆን ቫይረሱን ሊያስተላልፉ እንደሚችሉ ማስረጃ መገኘቱን አስታውቋል። ኮቪድ-19 በዋነኛነት ሊዛመት የሚችለው በአየር በኩል ሊሆን እንደሚችል የአሜሪካ የሳይንስ ጠበባን የጻፉት ግልጽ ደብዳቤ ትናንት ሳይንስ በተባለው የሕክምና መጽሔት ላይ ወጥቷል። በዓለም ደረጃ ያለውን የኮቪድ-19 ሁኔታ ስንመለከት ደግሞ የዓለም የጤና ድርጅት ባስታወቀው መሰረት በዓለም ዙሪያ ካሉት እያንዳንዳቸው አስር ሰዎች መካከል አንድ ሰው በኮሮና ቫይረስ ሳያዝ አልቀረም። በዚህ ግምት መሰረት ከ760 ሚሊዮን በላይ ይደርሳል ማለት ነው በአሁኑ ወቅት በዓለም ደረጃ በኮሮና ቫይረስ መያዛቸው ተረጋገጠ ከሚባለው አሃዝ ከ20 ጊዜ በላይ የበዛ ነው። ከሞላው የዓለም ሕዝብ ዘጠና ከመቶው ለቫይረሱ የተጋለጠ መሆኑን የዓለም የጤና ድርጅት ግምት ያመለክታል። ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ማዕከል ትላንት ባስታወቀው መሰረት በዓለም ደረጃ በቫይረሱ የተያዙ ሰዎች ብዛት ከ35 ሚሊዮን በላይ ደርሷል። የሞቱት ደግሞ አንድ ሚሊዮን መሆናቸውን ማዕከሉ ገልጿል። በርካታ የአውሮፓ ሀገሮች በቫይረሱ የሚያዙ ሰዎች ቁጥር እየበዛ መሄዱን አስታውቀዋል። ጀርመን ትላንት ባስታወቀችው መሠረት ከ300 ሺህ በላይ የቫይረሱ በሽተኞች አሏት። ብሪታንያ 500 ሺህ፣ ስፓኝ ደግሞ ከ800 ሺህ በላይ በቫይረሱ የተያዙ ሰዎች እንዳሉባቸው ጠቁመዋል። ወደ ዩናይትድ ስቴትስ ስናመራ ደግሞ ሁለት ሶስተኛ የሚሆኑት የሀገሪቱ ክፍላት ግዛት ባለፈው ሳምንት በቫይረሱ የሚያዙ ሰዎች ቁጥር እንደጨመረባቸው ገልጸዋል። የጆንስ ሆፕኪንስ አሃዝ ባመለከተው መሰረት ዩናይትድ ስቴትስ ከ7.4 ሚሊዮን በላይ የቫይረሱ በሽተኞችን አስመዝግባለች። ለህልፈት የተዳረጉት ደግሞ ወደ 210 ሺህ እንደሚጠጉ ታውቋል። ህንድ በ24 ሰዓታት ውስጥ 74 ሺህ የተረጋገጠ የቫይረሱ በሽተኞች ማግኘቷን ትላንት አስታውቃለች አንድ መቶ ሺህ ሰዎች እንደሞቱባት ባለፈው ቅዳሜ ተናግራለች። ህንድ ውስጥ በአጠቃላይ 6.6 ሚሊዮን የቫይረሱ በሽተኞች እንዳሉ የጆንስ ሆፕኪንስ ሳሐስ አመልክቷል። አድማጮችን ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አርሜኒያንና አዘርባይዣንን በሚያጨቃጭቀው ናጎርና ካራባክ ምክንያት በከፈቱት ግጭት ሲቪሉን ህዝብ ኢላማ በማድረግ እርስ በራሳቸው እየተካሰሱ ነው። በአዲስ መልክ ያገረሸው ግጭት ሁለተኛ ሳምንቱን በያዘበት በአሁኑ ወቅት ከሞስኮ እስከ ፓሪስ ያሉት ዲፕሎማቶች ሁለቱም ሀገሮች ተኩስ እንዲያቆሙ ለማሳመን እየተሯሯጡ መሆናቸው ታውቋል። ዩናይትድ ስቴትስ ስም ጭምር ውጊያው እንዲቆም ጥሪ ብታደርግም ሚሳይሎች እና ሮኬቶች እየዘነቡ መሆናቸው ተዘግቧል። ናጎርና ካራባህ በአዘርባይዣን ድንበሮች ውስጥ ቢገኝም የዲፋክቶ ወይም ዓለም አቀፍ እውቅና ያላገኘ የውስጥ ነጻነት አለው። አብዛኞቹ ነዋሪዎች ደግሞ አርሜኒያውያን ናቸው። እንደ አውሮፓ አቆጣጠር ከ1990ዎቹ ዓመታት ወዲህ ይህን ያክል ከባድ ውጊያ ተካሂዶበት እንደማያውቅ ተገልጿል። በዛን ወቅት በአብዛኛው በሩሲያ አሸምጋይነት ተኩስ ከመቆሙ በፊት 30 ሺህ የሚሆኑ ሰዎች አልቀዋል። በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ የቻይናን ብዝበዛ፣ ሙስናና የማስፈራራት ተግባር ያሉትን አውግዘዋል። ፖምፔዮ ውግዘቱን ዛሬ ያሰሙት በእስያ ሀገሮች መሪዎች የከፍተኛ ደረጃ መድረክ በተገኙበት ወቅት ነው። ዋሽንግተን በእነዚህ ሀገሮች እየሰረጸ የሄደውን የቻይና ተጽዕኖን የመገዳደር ዓላማ እንዳላት ታውቋል። ቶክዮ በተካሄደው ስብሰባ የተሳተፉት ዩናይትድ ስቴትስ፣ ጃፓን፣ ህንድና አውስትሬሊያ ሲሆኑ ቻይና ስለ ኮሮና ቫይረስ ግልጽነት አላሳየችም። በጎረቤቶቿ ሀገሮች ላይ የምታንጸባርቀው የሀየርነት መንፈስም እየጨመረ ሄዷል፣ የሚል ቅሬታ እንደሚሰማ ተገልጿል። አድማቾች የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። አመሰግናለሁ። አዳነች ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎዋርት በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎዋርት እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መስከረም 26 2013 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ባለፉት 30 ና 40 ዓመታት ውስጥ ኢትዮጵያ ከዝሆኖቿ 90 ከመቶ አጥታለች። ኢትዮጵያ ውስጥ በአሁኑ ሰዓት የቀሩት 1900 ዝሆኖች ብቻ ናቸው። ለዝሆን ጥርስ ተብሎ የሚደረገው ህገ ወጥ አደን በየአካባቢዎቹ ያለው የህዝብ ቁጥር በፍጥነት ማደግ ጋር ተያይዞ የሚታየው የአካባቢ መራቆት እንዲሁም የግል መሬት ይዞታ መስፋፋት እንደቀጠለ ነው። ኢትዮጵያስ ኤሌፈንት ክራይሲስ የኢትዮጵያ የዝሆን ቀውስ የተሰኘ ጥናታዊ ፊልም ዋና አዘጋጅና ዳይሬክተር አሜሪካዊውን ጋዜጠኛ እና ፊልም ሰሪ አንቷን ሊንድላይን አነጋግረናል። በዚህ ምሽት ሰሙታላችሁ። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ለሰብአዊ መብቶች ተሟጋቾችና ታጋዮች በየአመቱ የሚሰጥ ሽልማት በፕሮፌሰር መስፍን ወልደማርያም ስም እንደሚያዘጋጅ የኢትዮጵያ ሰብአዊ መብቶች ጉባኤ አስታወቀ። በአዲስ አበባ ዩኒቨርሲቲ አንድ ማዕከል በስማቸው እንዲሰየም፣ አዲስ አበባ ውስጥም በስማቸው አደባባይ እንዲሰየም ተጠይቋል። መለስካቸው አምሃ ዘገባውን ይዟል። ዛሬ ከጠዋቱ ሁለት ሰዓት ጀምሮ በአዲስ አበባ ዩኒቨርሲቲ ስድስት ኪሎ በዋናው ግቢ የሚገኘው ልደት አዳራሽ እስከዛሬ ዛሬ አስተናግዶ የማያውቅ አዲስ ትዕይንት ሲከናወንበት አርፍዷል። መስከረም አስራ ዘጠኝ ቀን ሁለት ሺ አስራ ሶስት ዓመተ ምህረት ያረፉት ዝነኛው ምሁርና የሰብአዊ መብቶች ተሟጋች የፕሮፌሰር መስፍን ወልደማርያም የመጨረሻ የስንብት መርሃግብር በዚህ ሰፊ አዳራሽ መካሄዱ ለዩኒቨርሲቲ ኩራትም ክብርም መሆኑን የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ጣሰው ወልደሃና ገልጸው ካከናወናቸው ጥቂቶቹ ያሏቸውን ስራዎች አስታውሰዋል። ፕሮፌሰር መስፍን ወልደማርያም ከወጣትነት እድሜያቸው ጀምሮ ለበርካታ ዓመታት በማስተማር እና በምርምር ስራ ለአዲስ አበባ ዩኒቨርሲቲ ከፍተኛ አገልግሎት የሰጡ ታላቅ ስብዕና የተላበሱ ምሁር ነበሩ። አዲስ አበባ ዩኒቨርሲቲ ከሚኮራባቸው ቀዳሚ ምሁራን መካከል አንዱና ምንጊዜም ከምናስታውሳቸው ታላቅ ኢትዮጵያዊ ተመራማሪ አስተማሪና ባለሙያ ነበሩ። በዓለም ዙሪያ የሚገኙ እርሳቸው ያስተማሯቸው በርካታ ተማሪዎችና ያፈሯቸው ባለሙያዎች ሁልጊዜ እንዲታወሱ የሚያደርጓቸው ለኢትዮጵያ ያበረከቷቸው የሰሯቸው ሕያው ውጤቶች ናቸው። ፕሮፌሰር መስፍን ወልደማርያም ለአዲስ አበባ ዩኒቨርሲቲ ካበረከቷቸው ከፍተኛ ሥራዎች ውስጥ የጻፏቸው በተለይ ለኢትዮጵያ መልክዓ ምድራዊ፣ ማህበራዊና ኢኮኖሚያዊ ይዘት ያላቸው መጽሐፎች፣ አርቲክሎች የሚጠቀሱ ሲሆን ማስተማሪያና በማጣቃሻ መጽሐፍትነት አገልግሎት ሲሰጡ የቆዩ ናቸው። ለምሳሌ ኢንትሮዳክተሪ ጂኦግራፊ ኦፍ ኢትዮጵያ እና ዘ አትላስ ኦፍ ኢትዮጵያ የሚል የጻፏቸው መጽሐፍት በማስተማሪያነት መጽሐፍት ለረጅም ዓመታት ሲያገለግሉ የቆዩ የሥራቸው ውጤት ሲሆን ብዙዎቹ እነዚህ ለጂኦግራፊ ኮርሶች የወሰዱ ተማሪዎች በምንም ቢሆን አይረሷቸው። ፕሮፌሰር መስፍን ከመደበኛው የማስተማሩ ዓለም ከወጡ በኋላ ሙሉ ትኩረታቸውን የሰጡት በኢትዮጵያ የሚታየውን የፍትሃዊነትና የሰብአዊ መብቶችን ጥሰት በመታገል ነበረም። ለዚህ ዋና መሳሪያ አድርገው ለአመታት ያነጹት የኢትዮጵያ ሰብአዊ መብቶች ጉባኤ መሆኑን በንግግራቸው ያስታወሱት በአሁኑ ጊዜ የድርጅቱ ስራ አስፈጻሚ ኮሚቴ ሊቀመንበር አቶ አማሃ መኮንን ነበሩ። አቶ አማሃ በዚህ የሽኝት መርሃ ግብር ባደረጉት ንግግር ለአባላትና ለሌሎች ኢትዮጵያውያን ካደረጉት ጥሪ በተጨማሪ ለመስራቹ አባት መታሰቢያ አምነት የሆን ዘንድ የስራ አስፈጻሚ የወሰነውን ይፋ አድርገዋል። የኢሰመጉ በወድ አባላት ህልፈታቸውን በሰማበት ቅጽበት በመሰብሰብ አባታችን ሁሌም የሚታወሱበት ነገር ላይ በመምከር ውሳኔ አሳልፏል። በውሳኔውም አንደኛ በየዓመቱ የሚዘጋጅ ፕሮፌሰር መስፍን ሽልማት አዋርድ ለሰብአዊ ታጋዮች የሚበረከ ሽልማት እንዲዘጋጅ ወስኗል። ሁለተኛ ኢሰመጉ ያለውን የኢትዮጵያ ሰብአዊቶች ጉባኤ ያለውን ዋና ቤተ መጻሕፍት በእርሳቸው ስም ለመሰየም ወስኗል። ከኢሰመጉ መስራች አባላት መካከል አንዱ አቶ ወደ መንግስት በበኩላቸው ያደረጉት ንግግር ፕሮፌሰር መስፍን ለሀገር ካበረከቱት ከፍተኛ አገልግሎት አኳያ ይሄ ነው የሚባል እውቅና እንዳልተሰጣቸው በማስታወስ እምር ወይም ምልክት ለሆንበት ለዩኒቨርሲቲውና ለመንግስት ጥያቄዎች አቅርበዋል። ለአዲስ አበባ ዩኒቨርሲቲ አይከል ለሆኑ ሰው በተለይ ለጂኦግራፊ ዲፓርትመንት አባት ለሆኑ ሰው ይሄ የእሳቸውን የሚገልጽ እንዲሁ ዛሬ ብቻ ተሰብስበን ተነጋግረን እንዲህ ነበሩ ብለን ማለፍ ስለማይገባ፣ አንድ በእሳቸው ስር አንድ ማዕከል እንዲሰየም እንጠይቃለን። ሁለተኛ ፕሮፌሰር መስፍን ወልደ ማርያም ተወልደውም ያደጉት የተማሩትም ያስተማሩትም አዲስ አበባ ነው። በዚህም አግባብ በተወለዱበት ባደጉበት፣ ባስተማሩበት ከተማ በስማቸው አደባባይ እንዲሰየምላቸው እንጠይቃለን። ሶስተኛ ፕሮፌሰር መስፍን ወልደ ማርያም አሁን እንደተነገረው ብዙ መጻሕፍትን ያበረከቱ እንቁ ኢትዮጵያዊ ናቸው። የታተሙም ያልታተሙም ስራዎች አሏቸው። ስለዚህ የእሳቸው ምኞት ሁሌም ትውልዱ ኢትዮጵያዊ እንዲሆን፣ ኢትዮጵያን እንዲያውቅ፣ ያንን ደግሞ ለሚቀጥለው እንዲያስተላልፍ ነው። በዚህም አግባብ የእሳቸው ስራዎች ሕያው ስለሆኑ ይህንን የምናሳርፍበት አንድ ማዕከል እንዲቋቋም መንግስትንም ተቋሞችን በዚህ አግባብ እገዛ እንድታደርጉ እንጠይቃለን። ሁለተኛ ነገር ፕሮፌሰር መስፍን ወልደ ማርያም ብዙዎቹ የሚኖርባትን ቤት ያውቃሉ፣ ይመስለኛል። ይጸጸታሉ እዚች እንደው ጎጆ ቤት እኒህን የመሰሉ እንቁ ምሁር ተቀምጠው በሚል የብዙ ሰው ጸጸት አለ። ፕሮፌሰር መስፍን ወልደ ማርያም ያችን ቤት ከአዲስ አበባ ዩኒቨርሲቲ ከተለዩበት ጊዜ ጀምሮ መኖሪያ፣ ቢሮ፣ ለእኔ የስብሰባ አዳራሽ፣ ብዙዎችን የቀረጹበት፣ ብዙዎችን ያስተማሩበት፣ ለብዙ ወጣቶች አርአያ እንዲሆኑ ተተኪ ያፈሩበት ቤት ስለሆነ ለእኔ ጎጆ አይደለም፣ አዳራሽ ነው። ለምን የአዳያች ቤት የሰራችው፣ ሀያው ምስክር ነው። ወጣቶች ራሳችሁ በዚሁ አግባብ ምስክርነቱን የምታረጋግጡት ነው። ስለዚህ እዚያ ቤት ውስጥ ብዙ የታተሙም ያልታተሙም ስራዎች ስላሉ ከማይከሉ ጋር ይቺ የሚኖሩባት ቤት በመታሰቢያነት መንግስት እንድትቀመጥ እንዲፈቅድ በዚህ አጋጣሚ አደራ ለማለት እፈልጋለሁ። አመሰግናለሁ። በዚህ የሽኝት መርሃ ግብር ንግግር እንዲያደርጉ እድል ከተሰጣቸው መካከል የቅርብ ወዳጃቸው ፕሮፌሰር ብርሃኑ ነጋ ናቸው። ፕሮፌሰር ብርሃኑ እንዳሉት ከሆነ የዛሬው ተሸኚ ፕሮፌሰር መስፍን ወልደማርያም ሀገሪቱ ካፈራቻቸው ብዙ ምሁራን አንዱ ናቸው። ይሁንና እንዲህ ባለ ክብር የተሰኘው ምሁር እሳቸው ብቻ መሆናቸውን አስታውሰው እንደ ምሁርም እሳቸውን ከሌሎች ምን እንደሚለያቸው አስረድተዋል። መስፍን ከሀገሩ ከኢትዮጵያ ከሀገሩ ከኢትዮጵያ ጋር በጣም የተወሳሰበ ግንኙነት ነበረው። ሀገሩን ክፉኛ ይወዳል፣ ግን የዛን ያክል ደግሞ በሀገሩ ላይ የሚያውቅት ያለሽ ድህነት፣ ፍትህ ማጣት፣ የዜጎች ነጻነት ማጣትና በፍርሃት ቆፈን ተይዞ መኖር ሁሌም ያሟል። እንዲህ አይነት በሀገር ፍቅር በአንድ በኩልና በሀገር ዘርፈ ብዙ ውድቀት በሌላ በኩል ምክንያት ነፍሳቸው የምትዋዥቅባቸው ብዙ ኢትዮጵያውያን እንዳሉ እናውቃለን። ብዙዎቹ እነዚህን የውስጥ ግጭቶች በየቤታቸው ወይንም ከጥቂት ጓደኞቻቸው ጋር ይነጋገሩበት እንደሆን እንጂ በግላጭና በአደባባይ ከማኅበረሰቡ ጋር ለመነጋገር ይፈራል። ይህንን ሁነታ ለመቀየር ምንም ነገር ሳያደርጉ ጥሩ ኑሮ ኑረው ይሞታሉ። እዚህ ላይ እንዳሽመስክር በግልጽ ከሌሎች እንደሱ ምሁራን ከሚባሉት የሚለየ ለእሱ ሀገርን የሚያክል ጉዳይ የሚመለከት ነገር በሀገርና በሕዝብ ሀብት የተማሩ ምሁራን ዝም ብሎ በየጓዳውና በየማኅበሩ ለመብላት ሲገናኙ የሚያወሩትና የሚያሙት ነገር ሳይሆን የተበላሸውን ለማስተካከል በግላጭ ከሚመለከተው አካል ጋር የመንግሥት ሥልጣንን ከያዘው አካል ጭምር በአደባባይ የመናገር የሞራል ድፍረቱ ሊኖራቸው ይገባል የሚል ጽኑ እምነት ስለነበረው ይህን እምነቱን ደግሞ በተግባር ለማሳየት መቻሉ ነው። እሱን በተለየ ሁኔታ እንድናየውና እንድናከብረው የሚያደርግ ነው። ጋሽ መስፍን በዘመኑ የነበሩት የትምህርት ኩዮች ብቻ ሳይሆን ከእሱ ምግቤ በብዛት ለሚያንሱት ቀጣይ ትውልዶች ይህንን የሞራል ዕዳ እንዲሸከሙ ስለሚያስገድዳቸው ነው። በተለይ በዕድሜ የሚጠጉትና እነሱ በተለያየ የቁሳዊ ሕይወት ግፊት ምክንያት የሀገሪቱን መከራ ከዳር ቆሞ ለሚያዩት ሁሉም የእሱ ግልጽነትና ድፍረት የሚጎረብጣቸው የኢትዮጵያ የህዝብ ተወካዮች ምክር ቤት አፈጉባኤ አቶ ታገሰ ጫፎ እና ሚኒስትሮች እንዲሁም ወዳጅ ዘመዶች በተገኙበት የፕሮፌሰር መስፍን ወልደማርያም አስከሬን በቅድስት ስላሴ ካቴድራል አርፏል። የእሳቸው ፍላጎት ምን እንደነበረ በካሃደ እየታወቀው ግን በቅርብ ወዳጃቸው በፕሮፌሰር ብርሃኑ ነጋ ንግግር ነበረ። ስሞት አታልቅሱ፣ ስሞት አትቅበሩኝ፣ ይልቁንስ አስከሬኔን አቃጥላችሁ አመዴን አዋሽ ላይ በትኑት ብለዋል። በሕይወቴ ያልገዛሁትን መሬት ለሞቴ እንዲኖረኝ አልፈልግም ብለሃል። ይህ ፍላጎትህ በሞትህ መሳካቱን አላውቅም። በሕይወትህ ግን የምትፈልገውንና የምታምንበትን ኖርሃል። ይህን ስንታችን ደረታችንን ነፍተን እንለዋለን። መልካም ረፍጋሽ መስፍን አንረሳህም። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ መለስካቸውን። የትንታኔው መጽሔት ይቀጥላል። አንድ ፓርቲ ከምክር ቤት አባልነት ሊያስቀረኝ አይችልም። ይህንን ያሉት የህወሓትን ውሳኔ ባለመቀበል በትናንትናው የፓርላማ ስብሰባ ላይ የተገኙት ከየካ ክፍለ ከተማ ምርጫ ጣቢያ 16 ህወሓት ኢህአደግን ወክለው የተወዳደሩትና ላለፉት አምስት ዓመታት በፓርላማ አባልነት የቆዩት የህወሓት አባል ያየሽ ተስፋ ሁኔ ናቸው። የመረጠኝ ህዝብ ነው ብለዋል። እንደ ራሴ ያየሽ ለአሜሪካ ድምፅ በሰጡት ቃል ጽንፍ ይዞ መሄድ የምመርጠው ነገር አይደለም። እስክንድር ፍሬው ነው ያነጋገራቸው። እንደ ራሴ ያየሽ ውሳኔያቸውን በማብራራት ይጀምራሉ መገኘት የወሰንኩት መገኘት ስላለብኝ ነው። እኔም ማምነው የህዝብ ውክልና ይዤ ስለገባው የህዝቡን ድምፅ ነው ማክበር ያለብኝ ቅድሚያ መስጠት ያለብኝ ብዬ ስለማምን አንድ ፓርቲ ተነስቶ አትግባ ስላለ ከምክር ቤት አባልነቴን ሊያስቀረኝ አይችለም ማንዴቱም የፓርቲው አይደለም። ተመራጭ ሁኔ ሁኜ እስከገባው ድረስ የመረጠኝ ህዝብ ነው ለእኔ የወከለኝና ሊያነሳኝም ሊያስቀጥለኝም የሚችል ያ ህዝብ ነው ብዬ ስለማምን መርሁሚያ ስለሆነ በዛ መር ለመግባት እንግዲህ አንዱ የተፈጠረው ልዩነት በህዋትና በፌዴራል መንግስቱ ወይም በፓርላማው ወይም በፌዴሬሽን ምክር ቤት ወይም በምርጫ ቦርድ መካከል አሁን ያለው መንግስት የስልጣን ዘመን መራዘም የለበትም፣ ምርጫው በተያዘለት የጊዜ ሰሌዳ መካሄድ አለበት በሚል ከህዋት ወገን የሚነሳው ተቃውሞ በፌዴራል መንግስቱ አካላት ደግሞ ምክር ቤቶቹን ጨምሮ ህጋዊ መስመሩን ተከትሎ ነው ይህ የስልጣን ጊዜ የተራዘመው በኮሮና ቫይረስ ምክንያት። ስለዚህ በህጋዊ መስመር ነው እየሄድን ያለ ነው የሚል ነው። እነዚህ ናቸው ልዩነቶቹ። እና እርስዎ ከዚህ አንጻር ያለውት አረዳድ እንዴት ነው? የኔ አረዳድ ምንድን ነው? አሁንም አንተ በሁለተኛው ሀሳብ እንደገለጽከው የምርጫ ዘመኑ በአምስት አመት እንደሚያበቃቃለሁ በመንግስት ነው የሚለው ሆኖም ግን የህገ መንግስታችን ትርጓሜ በሀገር ላይ ከፍተኛ ችግር ሲያጋጥም በተባለ በየአምስት አመቱ ምርጫ ማካሄድ ባይቻል ምን መሆን አለበት የሚል ሙሉ የሆነ ሀሳብ የተገለጸበት ሁኔታ የለም። ሁላችን እንደምናውቀው ይህንን ወረርሽኝ በሽታ በሀገራችን ፍርሃትና ስጋት ሲፈጥር ደግሞ ግለሰቦች የፈጠሩት አይደለም ወይ መንግስት የፈጠረው ወይ የእኛ ተመራል ሀገራችን የፈጠር ነው አይደለም። በሚታወቀው በዓለም ላይ ተከሰተ፣ በሀገራችንም ችግርና ስጋት የደቀነበት ሁኔታ ነው የነበረው። ስለዚህ የምርጫ ቦርዱ ይህን መሰረት በማድረግ ከአቅሙ በላይ ስለሆነበት ምርጫው ማካሄድ እንደማይችል ለተወካዮች ምክር ቤት ሀሳቡን አቅርቦ፣ እኛ ተወካዮች ምክር ቤት ደግሞ ሀሳቡ ተወያይተን ነገሩ ልክ መሆኑ ውሳኔ ያሳልፈናል። ግን ማራዘም የሚቻለው በተለያየ አማራጮች ቀርቦ ይህንን አማራጮች እንዲያዩት ለፌዴሬሽን ምክር ቤት ተሰጥቷቸው ኃላፊነት፣ ምክንያቱም እነሱ ናቸው የህገ መንግስት ትርጓሜን በተመለከት የሚመለከታቸው ኃላፊነት የተሰጣቸው በህገ መንግስቱ መሰረት። ያ ሆኖ የፌዴሬሽን ምክር ቤትም የህገ መንግስት አጣሪ ጉባኤ መሰረት በማድረግ በህገ መንግስቱ በተቀመጠበት አግባብ የህግ ባለሙያዎች በደንብ አይተውት መርምረውት የሚመለከታቸው አካላት ከጤና አንጻር በምርጫ ቦርድ ስራ እንቅስቃሴ አንጻር በሀገራችን በነበረው ችግርና ስጋት አንጻር ታይቶ ምርጫው እንዲራዘም ተወስኗል ማለት ነው። ስለዚህ እኛ የተወካዮች ምክር ቤት ያለ ነው፣ በህገ መንግስቱ መሰረት ነው። ስለዚህ ህገ መንግስትን ማክበር አለበት። ህገ መንግስት በተሰጠው መርሃ አግባብ መሰረት ምርጫ እንዲራዘም ሆኗል ማለት ነው። ሁላችን ላየ ነው። ስለዚህ ህጋዊ አካባቢ ነው ብዬ ነው ማም ነው። ስለዚህ ይህንን ሀሳብ ነው እኔ የምደግፈው። ይህን ሀሳብ ተከትዬ ነው አሁን ምክር ቤት ላይ እንድገኝ ይችላል። በሁለቱ ምክር ቤቶች የጋራ የመክፈቻ ስነ ስርአት ላይ ወይ ደግሞ በስድስተኛው አመት የስልጣን ዘመን መጀመሪያ ስነ ስርአት ላይ መገኘት ከታወቀ በኋላ ከትናንት ጀምሮ ያሉ አስተያየቶች ምን ይመስላሉ? ከፓርቲዎች አመራሮች ሰምተዋል። ለምሳሌ ወይም ከሚወክሉት ህዝብ ሊሆን ይችላል። ከመረጠውት ህዝብ ምን አስተያየቶች አገኙ? ስራዬን ነው የሰራሁት ብዬ ነው ማም ነው መግባቴ መስራት ያለብኝ መወጣት ያለብኝ ሀላፊነት ነው ብዬ ነው የገባሁትም። በዛ ነው የምንረዳው። ግን የህዝቡ ምላሽ ግን ያልጠበቁት ነው። በጣም ከፍተኛ አድናቆት እና ትክክል መሆን ያለበት ለህሊናዬ ተገዢ መሆኔም መበረታታት እንዳለብኝ ከጎኔ እንደሆነ በርካታ ወጣቶችም አዳልት የሆኑ ሰዎችም ለማህበራዊ ሚዲያ ጥሩ የሆነ ድጋፍ በአብዛኛው ማለት ነው። ይህ ሲባል ለምን ገባሽ ልክ አይደለም የሚሉ ጽንፍ የሄደ አስተሳሰቦች የሉም ማለት አይደለም። ይሄም ራሱ ሐሳባቸው መግለጫቸው መፍታቸው ነው ግን አብዛኛው የሚያበረታታና ልክ እንደሆነ ድጋፍ የሚሰጥ ምላሽ ነው ያገኘውለት ማለት ነው። ወይዘሮ ያየሽ ከፓርቲ ወት አመራሮች ለምሳሌ አግኝተው ወት ከዚህ ውሳኔ ወት በኋላ ትክክል አደለም ይህን ማድረግ አልነበረ ቦትም የሚል ሊሆን ይችላል ወይ ሌላ አይነት አስተያየት የተሰጠውት አለ? ከህወሀት አመራር አካባቢ ከእነሱ በቀጥታ ከአመራሮች የደረሰ ነገር የለም። ማህበራዊ ሚዲያ ግን የተለያዩ አካላት የሚወግኑ አሉና በነሱ በኩል የሚሰነዘረው ሀሳቦች ጥሩ አይደሉ፣ ግን የሚጠበቅ ስለሆነ ለእኔ ምንም ወደኋላ የሚያስብለኝ ነገር አይደለም። እንግዲህ ስድስተኛው ሀገራዊ ምርጫ የተራዘመው በዚህ አመት እንደሚካሄድ እየተነገረ ነው። የምርጫ ቦርድ ይህንን አስታውቋል። ዝግጅቶችም እየተደረጉ እንዳሉ ይታወቃል። ወይዘሮ ያየሽ ማንን ወክለው ነው የሚወዳደሩት? በዚህ ምርጫ ይቀጥላሉ? በህዋት አባልነትና ህዋትን ወክለው በፊት በተወዳደሩበት የምርጫ ወረዳ ነው የሚወዳደሩት? አይ ህወሓትን ወክዬ ወደ ምርጫ ካንዲዴቱን ይቀርባለሁ የሚል ሀሳብ የለኝም። ለምን? እንደዛ አይነት ዝንባሌና ፍላጎት የለኝም። ይሄ እንግዲህ ትናንትና ምክር ቤቱ ስብሰባ ላይ በመገኘትዎት ከመጡ አስተያየቶች በመነሳት ነው ወይስ ቀደም ሲል የወሰኑት ውሳኔ ነው? አይ ቀደም ብዬ የወሰንኩት ውሳኔ ነው። ለዚህ ውሳኔዎት መነሻ ምንድን ነው? እኔ እንግዲህ በሀሳብ ክርክርና በጠረጴዛ ዙሪያ ሀሳቦች አንድ ላይ መጥቶ ያሸነፈውና ለህዝቡ የሚጠቅመውን ሀሳብ ይዞ መጓዝን ማደንቅ ሰው ነው ስለዚህ አሁን ያለንበት ሁኔታ ግን ጽንፍ ይዞ መሄድን ብዙ እንዲሆን የምመርጠው ነገር ባለመሆኑ ምክንያት እንደዚህ አይነት ነገሮችን ባይሆኑ ሀገራችን በጋራ በርካታ ችግሮች አሉብን የሚሰራ ሰው ይሳሳታል ችግሮች ግን የምንቀርፈው በጋራ ሆነን ነው እንጂ በሁለት የተለያየ ቦታ ሆነን ችግሮች ሲሰጡና መፍትሄ ሲያገኙ ባለኝ ግንዛቤ መፍትሄ ያመጣል ብዬ ስለማላስብ በእንደዚህ ከሚያምኑ አካላት ጋር በቀጣይ እንደዚህ መወከልም አብሮ መስራትም ፍላጎት የለኝም። በምርጫው ግን ይሳተፋሉ? በስድስተኛው ሀገራዊ ምርጫ አልወሰንኩም ገና። ወይዘሮ ያየሽ ተስፋ ሁነኝ የኢትዮጵያ የሕዝብ ተወካዮች ምክር ቤት አባል በጣም ነው የማመሰግነው ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም በጣም አመሰግናለሁ ስለሰጠኝ እስክንድር። አድማጮች ከትናንትናው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ጥምር ስብሰባ በህወሀት ውሳኔ መሰረት የቀሩትን እንደራሴዎችና እንዲለቁ በደብዳቤ ጥሪ የደረሳቸውን የመንግስት ባለስልጣናት አግኝቶ ለማነጋገር እስክንድር ጥረት እያደረገ ነው። የምናገኛቸውን ይዘን እንመለሳለን። ይህ በእንዲህ እንዳለ የህዝብ ተወካዮች ምክር ቤት ህገ መንግስታዊ ሂደቱን በጠበቀ ሁኔታ ምርጫውን ሰኔ 3 2012 ዓ ም ማራዘሙን በማስታወስ ለመንግስት መገናኛ ብዙሃን ቃላቸውን የሰጡት የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራክ ለህገ መንግስቱ ተገዢ ያልሆኑና ሰላም የማይፈልጉ ቡድኖች ህዝቡን የማወናበድ ስራ እየሰሩ ይገኛሉ ማለታቸውን በትናንት ምሽት ስርጭታችን ጠቁመናል። በድምፃቸው የተላለፈው መልእክት የአፈ ጉባኤውን ሙሉና ተያያዥነት የነበረውን ክፍል ያላካተተ በመሆኑ የኢትዮጵያ ዜና አገልግሎት የዘገበውን ቃላቸውን ባጭሩ እነሆ። ለህገ መንግስቱ ተገዢ ያልሆኑና ሰላም የማይፈልጉ ቡድኖች ህዝቡን የማወናበድ ስራ እየሰሩ ይገኛሉ የሚሉት አቶ አደም ፋራህ ከዚህ ውስጥ አንዱ የትግራይ ክልል መሆኑን ገልጸው በእስካሁኑ እንቅስቃሴ ክልሉ ህገ መንግስቱን አደጋ ላይ ጥሏል። ምርጫ ማስፈጸም የምርጫ ቦርድ ስራ ሆኖ ሳለ ይህ ህገ መንግስታዊ በሆነ መልኩ የምርጫ ቦርድ በማቋቋም አግላይ በሆነ መንገድ ምርጫ አካሄዷል ብለዋል። አክለውም አካሄዱ በግልጽ የህገ መንግስቱን ድንጋጌ የሚጥስና ክልሉም ህገ መንግስታዊ ስርዓቱን አደጋ ላይ እንደጣለ ይቆጠራል ማለታቸውን ዘገባው አስፍሯል። ክልሉ ይህን ድርጊት ፈጽሞ በመገኘቱ ህገ መንግስታዊ እርምጃ ሊያስወስድ የሚችል በቂ የህገ መንግስት መሰረት እንዳለ አፈ ጉባኤው አመልክተው ከነዚህ እርምጃዎች መካከል ህግ አውጪውንና ህግ አስፈጻሚውን ማገድ የሚያስችል ህገ መንግስታዊ አካሄድ አንዱ መሆኑን ጠቁመዋል። ቀጥሎም ለፌዴራል መንግስት ተጠሪ የሆነ ጊዜያዊ መንግስት ማቋቋምና ፌዴራል የጸጥታ አካላትን በማሰማራት ህገ መንግስቱን አደጋ ላይ የጣለውን ድርጊት መቆጣጠር ሌላው መሆኑን መግለጻቸውን የዜና አገልግሎቱ ዘገባ ይናገራል። ይህ ቡድን አጠቃላይ አገራዊ ሁኔታውን አህዳዊ የማስመሰል እንቅስቃሴ ይስተዋልበታል የሚሉት አፈ ጉባኤ አደም እንዲያውም አህዳዊነት ከለውጡ በፊት ነበር። ከለውጡ በፊት በየአካባቢው ህገ መንግስቱንና ፌዴራል ስርዓቱን ተግባራዊ ከማድረግ አኳያ ሰፋፊ ክፍተቶች ይታዩ ነበር ማለታቸው ተዘግቧል። በየክልሉ የሞግዚት አስተዳደሮች ተመድበው ይሰሩ እንደነበር ያስታወሱት አቶ አደም ከለውጡ ወዲህ በእነዚህ ጉዳዮች ላይ መሰረታዊ ለውጦች እየታዩ ነው ብለዋል። በዜና አገልግሎቱ ዘገባ መሰረት ወደ ተከታዩ ዘገባ ላሸጋግራችሁ። የደቡብ ምዕራብ ኢትዮጵያ አምስት ዞኖችና አንድ ልዩ ወረዳ በአንድነት ክልል ለመመስረት ለፌዴሬሽን ምክር ቤት ያቀረቡት ጥያቄ በሙሉ ድምፅ ጸድቋል። የፌዴሬሽን ምክር ቤቱ በዛሬው ውሎ በብሔራዊ ምርጫ ቦርድ አስፈጻሚነት ውሳኔ ሕዝብ እንዲደራጅ ወስኗል። የሐዋሳው ሪፖርተራችን ዮናታን ዘብዲዮስ ተጨማሪ አለው። በደቡብ ክልል ምዕራባዊ ክፍል የሚገኙ የከፋ የበንች ሸኮ የምዕራብ ኦሞ የዳውሮ ዞንና የኮንታ ልዩ ወረዳ በአንድነት የጋራ ክልል ለመመስረት ለፌዴሬሽን ምክር ቤት ያቀረቡት ጥያቄ ዛሬ በሙሉ ድምፅ ጸድቆላቸዋል። አምስተኛውን ዙር የፓርላማ ዘመን ስድስተኛ ዓመት አንደኛ መደበኛ ጉባኤ በማካሄድ ላይ ያለው የፌዴሬሽን ምክር ቤት በስምንት አጀንዳዎች ላይ እየመከረ ሲሆን በዋናነትም የደቡብ ምዕራብ ኢትዮጵያ ህዝቦች ያቀረቡት የጋራ ክልል ምስረታ ጥያቄ ላይ መክሮ ውሳኔ አስተላልፏል። በዚህ መሰረትም የፌዴሬሽን ምክር ቤቱ የደቡብ ምዕራብ ኢትዮጵያ ህዝቦች ላቀረቡት የጋራ ክልል ምስረታ ጥያቄ በብሔራዊ ምርጫ ቦርድ አስፈጻሚነት ውሳኔ ህዝብ እንዲደራጅ የቀረበውን የውሳኔ ሀሳብ ተቀብሎ አጽድቋል። ይሁን እንጂ ውሳኔ ህዝብ መቼ እንደሚካሄድ የተገለጠ ነገር የለም። በኢትዮጵያ 11ኛው ክልል ሊሆን ይችላል የተባለው ይኸው በደቡብ ምዕራብ ኢትዮጵያ የሚገኙ አምስት ዞኖችና አንድ ልዩ ወረዳ በአንድነት ክልል ለመመስረት ለፌዴሬሽን ምክር ቤት ጥያቄያቸውን አቅርበው የነበረው መስከረም 19/2012 ዓ.ም በየምክር ቤቶቻቸው ከወሰኑ በኋላ ነበር። ለደቡብ ምዕራብ ኢትዮጵያ ህዝቦች የጋራ ክልል ምስረታ ምክንያት ሆኗቸዋል የተባለው በየምክር ቤቶቻቸው ተቀባይነት ያገኙ የህዝቦች የስነ ልቦና አንድነት ቋንቋ፣ ታሪክ፣ ባህላዊ እሴቶችና በመልክዓ ምድራዊ አቀማመጥ መቀራረባቸው ነው ተብሏል። ጥያቄያቸውን ለፌዴሬሽን ምክር ቤት ካቀረቡ የዞን ምክር ቤት አፈ ጉባኤዎች ውስጥ የዳውሮ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ ፀሐይ ገሉ በፌዴሬሽን ምክር ቤት ውሳኔ ህዝቡ ደስተኛ መሆኑን ገልጧል። ህዝባችን ህገ መንግስታዊ መብቱን ተጠቅሞ አማራጩንም መሰረት ያደረገ ጠየቀውን ጥያቄ በተገቢው ደግሞ መንግስት ምላሽ በመስጠቱ እና በየደረጃው ባለው አሰራር ከዞን ምክር ቤት ጀምሮ ጸድቆ ዛሬ ላይ በመወሰኑ ህዝባችን እጅግ ወደር የሌለው ደስታ ነው የተሰማው። የህዝብ ተወካዮች ለዘመናት ስታፈን የቆየው ህገ መንግስታዊ ጥያቄያችን እንዲህ በአጭር ጊዜ ውስጥ መልስ ያገኛል ብለው እንዳልጠበቁም ተናግሯል። እንዲህ አይነት ጥያቄዎች ቸው መጠየቅ በራሱ ትክክል እንዳልነበረ እና ሲያስፈርጅ እና በየጊዜው የሚጠይቁ አመራሮች የተለያየ ችግር ሲደርስባቸው የነበረበት ጉዳይ እንደነበረ ነው የቅርብ ጊዜ ትዝታችን። አሁን ላይ ግን ህዝብ በተገቢው ህገ መንግስታዊ መብቱን ተጠቅሞ ጥያቄ ጠይቆ ባጠረ ጊዜ ደግሞ እንደዚህ አይነት የህዝብ ምላሽ በሀገራችን ታሪክ ሲሰጥ በእድሜ የመጀመሪያ ነው ብዬ ነው የማስበው እና መንግስት በእውነት በጣም ትክክለኛ የሆነ የህዝብን መብት በተገቢው እያከበረ ያለበት ጊዜ ላይ መሆናችን በጣም ደስ ብሎናል። ከዚህ በኋላ ባለው ሁሉ ከመንግስት ጎንነን የሚል ሀሳብ ነው የሚኖረኝ። ብሔራዊ ምርጫ ከመደረጉ በፊትም ውሳኔ ህዝብ እንደሚያካሄዱም ገልጧል። ቀጣይ ሀገራዊ ምርጫ እንዳለ ይታወቃል። ከመድረሱ ወዲህ ደግሞ ስራውን በማስጠር በመስራት ምርጫ ተካሂዶ ቀጣይ ለሀገራዊ ምርጫ ደግሞ እንደዚሁ ህዝቡ የራሱን መብት አስጠብቆ ሀገራዊ ምርጫውን ደግሞ እንደዚሁ በተገቢው የሚመርጠበት እና በአጠረ ጊዜ ያልቃል ብለን ነው የምንገምተው። የቤንች ሸኮ ዞን ነዋሪ ተወድሮ ስማሙ በበኩላቸው በመዋቀሩ ምክንያት የዞኑ ህዝብ የበዛ ዋጋ ከፍሏል ብሏል። እንደ ቤንች ሸኮ ዞን ነዋሪነቴ እጅግ ከልቤ ነው ስሜቴን መቆጣጠር እስከማንችለው ለዘመናት የህዝቡ ጥያቄ እንደነበረ በጣም ደስ የሚል እና ብዙዎችን ደስታቸውን አሁን በጠይቃቸው ብዙዎቹ እንባ እያነቃቸው ነው ያለ። ከምን የተነሳ ነው? አንደኛ የክልሉ ርቀት፣ ብዙ የመልካም ማስተዳደር ችግሮች፣ እነዚህ እነዚህ ጋር ተያይዞ የክልሉ መራቅ በአካባቢው ራስን በራሱ ማስተዳደር የተሰጠው ህገ መንግስቱን ፕራክቲካሊ መሬት ላይ ባለመውረዱ ህዝቡ ቅሬታ ነበረው። በዞኑ ህዝብ ላይ ከዚህ በፊት ይደርስበት የነበረው የእኩልነት፣ የመልካም አስተዳደር፣ የልማትና የፍትሐዊነት ችግርም በዚህ በአዲሱ መዋቅር ይቀረፋል የሚል እምነት እንዳሳደረበትም ገልጧል። በኢትዮጵያ የመንግስት ለውጥ ከተደረገ በኋላ በአንድ ዓመት ልዩነት ውስጥ ከሲዳማ ቀጥሎ በህዝቦች ፍላጎት ላይ የተመሰረተ የደቡብ ምዕራብ ኢትዮጵያ ህዝብ የተሰኘ ሁለተኛው የክልል ምስረታ በደቡብ ክልል ሊካሄድ ከጫፍ ደርሷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ወደ ተከታዩ ዘገባ እንሸጋገር። በታንዘኒያ የዲሞክራሲና ተራማጅ ወይም ቻዴማ እየተባለ የሚጠራው የዋነኛው ተቃዋሚ ቡድን የፕሬዝደንታዊ ምርጫ እጩ ተፎካካሪ ቱንዱ ሊሱ ዘመቻ በጊዜያዊነት እንዲቋረጥ መወሰኑን የቡድኑ አባላት እየተቃወሙ ነው። ቱንዱ ሊሱ ተቀማጩን ፕሬዚደንት ጆን ማጎፉሊን የሚቀናቀኑ እጩ ሆነው የቀረቡ ሲሆን የሀገሪቱ ብሔራዊ የምርጫ ኮሚሽን ሊሱ በርካታ የምርጫ ደንቦችን እየጣሱ ናቸው ይላል። ኮሚሽኑ የምርጫ ዘመቻው እንዲቋረጥ ያቀረበው ጥያቄ ያልተገባ፣ ሕገወጥና ተቀባይነት የሌለው ነው ሲሉ የተቃዋሚ ፓርቲ አባላት ስሞታ እያሰሙ ናቸው። ሪፖርተራችን ቻርልስ ኮሜ ከዳሬ ሰላም ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። የታንዛኒያ የምርጫ ኮሚሽን ከጥቅምት ሶስት ጀምሮ ዋነኛው የምርጫ ተቀናቃኝ ቱንዱ ሊሱ ለሰባት ቀናት የምርጫ ዘመቻቸውን እንዲያቋርጡ በቅርቡ ያወጣው ውሳኔ ከፍተኛ ቁጣን ቀስቅሷል። ዋነኞቹ የተቃዋሚ ቡድን አባላት ከፍተኛው ግዘት እያሰሙ ሲሆን፣ የምርጫ ኮሚሽኑ ደግሞ ቱንዱ ሊሱ የምርጫ ደንቦችን ተላልፈዋል ይላሉ። ሳይታቀድ ከፍተኛ ቁጥር ያለውን ሕዝብ ይሰበስባሉ በማለትም ወቅሰዋቸዋል። የተቃዋሚ መሪ ሊሱ ግን እገዳው የተፈጸመባቸው ተፎካካሪያቸው የአገሪቱ ፕሬዝደንት ከምርጫ ዘመቻው እረፍት መውሰድ ስለፈለጉ ነው፣ እሳቸው በሌሉበት እኔን ዝም ለማሰኘት ነው በማለት የሚከተለውን ተናግረዋል። ሌንጎ ሌንጎ ሌንጎ ሀሊስ ላወሙዚሁ ዋላ ሲኩን ያቡ ከሰባቡ ያኩኪውከ ማዴሊ ምን ማድረግ እንደሚፈልጉ ገብቶኛል። ማጋፉሊ በሚያርፉበት ጊዜ የምርጫ ዘመቻ እንዳላካሄድ ይፈልጋሉ። ታነሳቸው የሚችላቸው ጉዳዮች አስፈርቷችኋል። ምክንያቱም ምንም በቂ ምላሽ የላቸውም። እና ይሄ እኔን ለማስፈራራት የሚደረግ ነው። በምንም መንገድ የምቀበለው አይሆንም። በቅርቡ በወጣው የምርጫ ኮሚሽኑ የጊዜ ሰሌዳ መሰረት ፕሬዚደንት ሙክፊሊ ለስምንት ቀናት እረፍት ይወስዳሉ። ይህ ደግሞ ሊሱ ከታገዱበት የሰባት ቀናት እገዳ ጋር ይገጣጠማል። ተቃዋሚዎቹ ይሄ በግልጽ ተቃዋሚዎችን ዝም ለማሰኘት የተደረገ ነገር ነው ይላሉ። ቻዴማ እየተባለ ከሚጠራው ዋነኛው የተቃዋሚ ቡድን አባላት መካከል አንዱ የሆኑት ኢብራሂም ቻዌ እንዲህ ይላሉ። hili swala ni total unfair kwa sababu kwa sababu ukiangalia pia hata katika kanuni tu ተቃዋሚዎቹና ልዙ ያለአግባብ ለተከሰሱበት ነገር ተጠያቂው ገዢው ፓርቲ ነው። ሄለን ሲሳያ ከአፍሪካ ወጣቶች ዲሞክራቲክ ህብረት ጋር የሚሰሩ አክቲቪስት ናቸው። መንግስት ራሱ የምርጫውን ደንብ ሲተላለፍ በምርጫ ኮሚሽኑ ተጠያቂ እንዲሆን መደረግ አለበት ባይ ናቸው። እንዲህ ብለዋል። ሊሱ ገዢው ፓርቲ የምርጫ ደንቦችን እየጣሰ ነው የሚለውን ወንጀላቸውን ለብሔራዊ ምርጫ ኮሚሽኑ ልከዋል። ኮሚሽኑ አቤቱታችንን ችላ ብለዋል እያሉ ነው። የፖለቲካ ተንታኝ የሆኑት አዛሊ ሉዌ ታማ ደግሞ የምርጫ ኮሚሽኑ ገለልተኛ አለመሆኑን እንዲህ በማለት ይናገራሉ። የምርጫ ኮሚሽኑ እንደተጠበቀው ገለልተኛ አለመሆኑን በግልጽ አሳውቋል። ይህን ደግሞ ብዙ ሰዎች ሲናገሩት ነበር። ስለዚህ አሁን ህዝቡ የምርጫ ኮሚሽኑ ከመንግስት ጎን መሆኑን አምኖ ስለተቀበለው ያንን እንደ ህዝብ ድጋፍ በመቆጠር ከዚያ ጀርባ መደበቅን ፈልጓል። የምርጫው ኮሚሽን አባላት በበኩላቸው ሊሱ ከምርጫው ዘመቻ እንዲታቀቡ የተላለፈው ውሳኔው የእነሱ ውሳኔ አለመሆኑን ይናገራሉ። እነሱ ያደረጉት ነገር የሥነ ምግባር ኮሚቴው ተስማምቶ ያሳለፈውን ውሳኔ ተግባራዊ ማድረግ ብቻ መሆኑን ይገልጻሉ። የብሔራዊ ምርጫ ኮሚሽን ትምህርት መኮንን ቲት ሱ ሟንዛሊላ እንዲህ ብለዋል kwamba ni hatua ambazo zimechukuliwa na kamati ya maadili ambayo kwa asilimia tisini inaundwa na vyama እነዚህ በስነምግባር ኮሚቴው የተወሰዱ እርምጃዎች ናቸው። የኮሚቴው ዘጠና ከመቶ የሚሆኑት ደግሞ ከተለያዩ የፖለቲካ ፓርቲዎች የተውጣጡ ናቸው። ውሳኔው የተሰጠው የማይረድ ፖለቲካ ፓርቲንና መንግሥትን ጨምሮ ሌሎች በርካታ የኮሚሽኑ አባላትን በማካተት ነው። እንደ ኤሮፓ አቆጣጠር ባለፈው በአክሰኞ ጥቅምት አንድ በታንዛኒያ የሚገኘው የዩናይትድ ስቴትስ ኤምበሲ ባወጣው መግለጫ ስለ መጪው ምርጫ ከየትኛውም የፖለቲካ ድርጅት ጋር እንደማይወግን ፣ የትኛውንም ተወዳዳሪም ሆነ ቡድን እንደማይደግፍ አስታውቋል። ይሁን እንጂ በታንዛኒያ የሚደረገውን ዴሞክራሲያዊ ሂደት እንደሚያግዝና ይህም ደግሞ ነፃና ፍትሐዊ ምርጫ መካሄዱን እንደሚጨምር አስታውቋል። የአገሪቱ ገዢ ፓርቲም ግለሰቦች፣ በተለይም የፖለቲካ ቡድኖችና ሁሉም ሰው ሂደቱን ቢከታተልና ሕጉንም ቢያከብር ግብር ምርጫው ነፃና ፍትሐዊ እንደሚሆን አስታውቋል። ተቃዋሚ የፖለቲካ ድርጅቶች ግን ከዚያ ግብ ለመድረስ ገና ረዥም ርቀት መጓዝ እንደሚያስፈልግ ያምናሉ። ለአሜሪካ ድምፅ ራዲዮ ደረጀ ደስታ። ተከታዩ ዘገባ ወደ ዩናይትድ ስቴትስ ይወስደናል። በኮቪድ-19 ህመም ምክንያት ሆስፒታል የቆዩት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ከሆስፒታል ወጥተው ወደ ዋይት ሃውስ ተመልሰዋል። ፕሬዚደንቱ ለአሜሪካውያን ቫይረሱን እንዳትፈሩት ማለታቸውን ጠቅሶ ሪፖርተራችን ስቲቭ ሄርማን ያጠናቀረውን ዘገባ ቆንጅታ እየታቀርበዋለች። በኮቪድ-19 ምክንያት ለሰባ ሁለት ሰዓታት ሆስፒታል ሆነው ሲታከሙ የቆዩት ፕሬዝደንት ትራምፕ ትናንትና ወደ ዋይት ሀውስ ሲመለሱ ነው ኮቪድ-19ን እንዳትፈሩት የሚለውን መልእክት ለአሜሪካውያን ያስተላለፉት። ፕሬዝደንቱ ዋይት ሀውስ እንደደረሱ ከመሪን ዋን ሄሊኮፕተሩ ወርደው ብርታታቸውን ለማሳየት ደረጃውን ራመድ ራመድ ብለው ወጥተው ትሩመን ባልከኒ እየተባለ የሚጠራው በረንዳ ላይ ቆም ብለው የፊት ጭንብላቸውን በማውለቅ በሁለት አውራጣቶቻቸው ደህና ነኝ የሚል ምልክት አሳይተዋል። ሄሊኮፕተሩ ሲነሳም የክብር ሰላምታ ሰጥተው አሰናብተዋል። የፊት ጭንብላቸውን መልሰው ሳያጠልቁም ዋይት ሀውስ ውስጥ ይጠባበቋቸው ወደነበሩት ሰዎች ተራምደው ሲገቡን የታዩት ከዋልተር ሪድ ሆስፒታል ሲወጡም ሁላችሁንም አመሰግናለሁ ብለው ተሰናብተዋል። ዋይት ሀውስ እንደደረሱ ፊታቸውን ወደ ካሜራዎቹ መልሰው ቆም ብለው ፕሬዝደንቱ በእጆቻቸው በማውለብለብ ደህንነታቸውን በጣቶቻቸው ምልክት ሲያሳዩ እንዴት ኖት ለሚለው የጋዜጠኛ ጥያቄ በጣም ደህና የሚለው ምላሻቸው በመጠኑ ተሰምቷል። ከዚያ በማስከተል ምሽቱ ላይ ሚስተር ትራምፕ ለኮቪድ-19 እንዳትበገሩለት አትፍሩት የሚለውን የተቀረጸውን መልእክታቸውን በትዊተር ገጻቸው ላይ አውጥተዋል። ወደ ስራ እንመለሳለን፣ ወደ ግንባር እንወጣለን፣ እንዳይበግራችሁ፣ ውጡ፣ ተጠንቀቁ ብለዋል። በመራጭ አስተያየት ግምገማዎች መሰረት ፕሬዝደንቱን ዲሞክራቱ ተፎካካሪያቸው ጆ ባይደን በመራጭ ድጋፍ እየመሯቸው ነው። የፕሬዝደንቱ የምርጫ ዘመቻ ሚስተር ትራምፕ ለአውሮፓውያን ጥቅምት 15 ቀን በታቀደው በሁለተኛው ክርክር ለመሳተፍ እቅድ ያላቸው መሆኑን ያስታወቀው የፕሬዝደንቱ ዋናው ሐኪማቸው ዶክተር ሾን ኮንሊ ከሌሎቹ በህክምናቸው ከተሳተፉት ሐኪሞች ጋር ሁኔታቸውን ከገመገምን በኋላ ከሁሉም በላይ ደግሞ የጤና ይዞታቸውን ተመርኩዘን ከሐኪም ቤቱ መውጣታቸው ጥሩ እንደሚሆን ተስማምተንበታል ብለዋል። እዚያው የ24 ሰዓት ክትትል ይደረግላቸዋል። ሆስፒታሉ ውስጥ የሚሰጣቸው ቤት ሆነው ሊደረግ የማይችል ሕክምና ስለሌለ ነው በማለት ዋናው የፕሬዝደንቱ ሐኪም አስረድተዋል። ዶክተር ሾን ኮንሊ አንዳንዶቹን የጋዜጠኛ ጥያቄዎች ግን ለመመለስ ፈቃደኛ አልነበሩም። ለምሳሌ የሳንባቸው ሁኔታ እንዴት ነው ተብለው የታካሚ የግል የጤና ሁኔታ መግለጽ የሚከለክለውን ስነ ምግባር ጠቅሰው ሳይመልሱ ቀርተዋል። ፕሬዚደንቱ የኮቪድ-19 ህመማቸው ይዞታ መለስተኛ ለሆነ ህሙማን ለወትሮ የማይሰጠውን ዴክታሜተዞንና ሬምዲዚቪር የሚባለውን የጸረ ቫይረስ መድኃኒት እየወሰዱ ናቸው። ዶክተራቸው እሳቸው የወሰዷቸውን መጀመሪያ ላይ መድኃኒቶች እንደወሰደ ታካሚ እርግጥ በቀጣይነት የሚሆነውን ለማወቅ ትንሽ ያስቸግር ይሆናል፣ ነገር ግን ጥንቃቄ ያልተለየው ተስፋ ይዘን በቅርብ እንከታተላቸዋለን ነው ያሉት። እስከ ሰኞ በዚሁ ከቀጠሉ ወይም ይበልጡን ከተሻላቸው የመጨረሻው እፎይታችን ይሆናል ብለዋል ዶክተር ኮንሊ። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ንግድና ምጣኔ ሀብት። የማንጎና የቲማቲም ጭማቂ ፋብሪካ ነቀምቴ ከተማ ውስጥ ሊቋቋም ነው። የፋብሪካው መገንባት የገበያ እድል በመፍጠር የማንጎ ምርት ብክነትን እንደሚያስቀርላቸው በነቀምቴ አካባቢ ያሉ ማንጎ አምራች አርሶ አደሮች ተናግረዋል። የፕሮጀክቱ ባለድርሻ የሆነው ወለጋ ዩኒቨርሲቲ የምርምር የእውቀት የቴክኖሎጂ እና የሙያም ድጋፍ እንደሚያደርግ አስታውቋል። ናኮር መልካ ዝርዝሩን ይዟል። ከፍተኛ የሆነ የማንጎ ምርት በምስራቅ ወለጋ ውስጥ የሚመረት ቢሆንም በማንጎ ምርት የሚተዳደሩ አንዳንድ አርሶ አደሮች ግን ከምርቱ እምብዛምም ተጠቃሚ ያለመሆናቸውን ይገልጻሉ። አቶ ላኒ ሞሲሳ በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ አንገር መገርሳ ቀበሌ ነዋሪ፣ ከዚህ ቀደም ከማንጎ ምርታቸው ያገኙ ስለነበሩት ጥቅም እንዲገልጻሉ ማንጎ የሚነግዱ ሰዎች የማንጎ ምርት ሲደርስ መጥተው ተሻምተው በትንሽ ዋጋ ይገዙናል። የተቀረው ደግሞ ዛፍ ላይ ይበሰብስና ወደ መሬት ይወድቃል ከዛም ይበላሽብናል። የሚያስገርመው ነገር በአንድ ብር እስከ ሰላሳ ፍሬ ማለትም ከአምስት ኪሎ እስከ ስድስት ኪሎ የሚመዝም ማንጎ ነው ለነጋዴዎች የምንሸጠው። የገበያ እድል ስለሌለም ማለት ነው የማንጎ አምራች ትልቅ ችግር ነው ያለው ብለዋል። ከ1990ዎቹ ጀምሮ የማንጎ አምራች የሆኑ አርሶ አደሮችን የገበያ ችግር የሚቀርፍና የኑሮ ሁኔታን የሚያሻሽል ነው ተብሎ የታሰበው ፋብሪካ እስካሁን እውን አለመሆኑ ተስፋ እንዳስቆረጣቸው ጭምር ጠቁመዋል። አርሶ አደሩ ይህ የተስፋ እንጀራ ከዚህ በላይ ባይዘገይም ባይ ናቸው። የማንጎ አምራች አርሶ አደሮች ወክዬ ብዙ ጊዜ ስብሰባዎች ላይ ተሳትፍ ያውቃል። ከ1996 ዓ ም ጀምሮ የማንጎ ጭማቂ ማቀነባበሪያ ፋብሪካ በዚያ አካባቢ እንደሚከፈት ሲነገርና ሲመከርበት የቆየ ቢሆንም ወደ ስራ የቀየረው ግን የለም። ጠይቀው ጠይቀው ነው በዛው የሚጠፉት። እናም የፋብሪካው ለወደፊቱ መከፈት በጣም አስፈላጊ ስለሆነ በፍጥነት ወደ ስራው ቢገባ የተሻለ ይሆናል ብለዋል። የነቀምቴ ከተማ ከንቲባ አቶ በሪሶ ተመዝገን ከዓመታት በፊት ታስቦ የነበረው ይህ የማንጎ እና ቲማቲም ጭማቂ ፋብሪካ በውስን ጊዜ ውስጥ ወደ ስራ እንዲቀየር ከባለድርሻ አካላት ጋር እየተወያየን ነው ብለዋል። ከዚህ ቀደም በእቅድ ተይዞ የኦሮሚያ ደንና እንስሳት ድርጅት ወለጋ ዩኒቨርሲቲ የተለያዩ ዩኒኖች፣ በአምባሳደር ስፈራጅ አርሰው የሚመራ ቱምሳ ድርጅትና የነቀምቴ ከተማ ተነሳሽነቱን በጋራ በመውሰድ ወደ ተግባር የምንገባበት ሁኔታ ላይ ተወያይተናል። ከዚህ ቀደም ረዥም ጊዜ ወስዶ የነበረው የማንጎና ቲማቲም ጭማቂ ፋብሪካ የመክፈቱ ሀሳብ በአንድ ወር ውስጥ ስምምነት ላይ ተደርሶ ግንባታው የሚጀመርበት ሁኔታ ላይ ከባለድርሻ አካላቱ ጋር ተግባብተናል ብለዋል። ፋብሪካው በምን ያህል ገንዘብና በምን ያህል ጊዜ ውስጥ ተገንብቶ ለአገልግሎት እንደሚበቃ ከመግለጽ የተቆጠቡት ከንቲባው ግንባታው ሲከናወን ግን የስራ እድል እንደሚፈጥር ገልጸዋል። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍ ፋብሪካውን ለማቋቋም የሚያስችል ውይይት ከባለድርሻ አካላት ጋር ማድረጋቸውን ገልጸው ዩኒቨርሲቲው ስለሚኖረው ሚናም እንዲህ ገልጸዋል። ወደዚህ ወደ ምዕራብ ኢትዮጵያ አካባቢ ኢኮሎጂ ምዳሩ በአጠቃላይ ለማንጎ እና ለትማት ምርት አመቺ ሁኔታዎች አሉት። ከዛም የተነሳ ማንጎ እና ትማትም በብዛት ይመረታል እዚህ አካባቢ በአንድ አካባቢ በአንድ ጊዜ በአንድ ወቅት ምርታቸው ስለሚደርሱ በበቂ ሁኔታ ገበያ ስለማያገኝ እነዚህ የተመረቱ ምርቶች በብዛት በአነስተኛ ዋጋ አብዛኛው ደግሞ ተበላሽቶ ምታል ይሆናል ማለት ነው። ስለዚህ ይህም ሊያስቀር የሚችል ፋብሪካ ነው ማለት ነው እዚህ ጋር በሊቋቋም የታሰበ ያለ በዚህ በሚቋቋመው ፋብሪካ ውስጥ እንደ ወለጋ ዩኒቨርሲቲ እኛ እንደ ትምህርት ተቋም ዋነኛ ስራችን በእውቀት በቴክኖሎጂ በሙያ እና በማማከር በሪሰርች በተለያዩ ሁኔታ የሚቋቋመው ፋብሪካ ውጤታማ እንዲሆን ማገዝ ነው። ከዚያም በተጨማሪ እኛም በዩኒቨርሲቲ ገቢ ማመንጫ ኢንተርፕራይዝ ስላለን በኢንተርፕራይዛችን በኩል የተወሰነ ሼር ገዝተን የፋብሪካው በተወሰነ ደረጃ ባለቤት መሆን ፍላጎት አለን እና በፋብሪካ ውስጥ የባለቤት ሜዶሻ ኑሮንም የምንሰራው ስራ አለ። የፋብሪካው መቋቋም ስለሚኖረው ጠቀሜታ አስመልክቶ እንዲያብራርተዋል ዶክተር አሰን ያው ጠቀሜታው ሁሉም የሚገነዘበው ነው። በጥናትም የተረጋገጠ ነው። አካባቢው ገበሬ ወይም ማህበረሰብ የተሻለ ተጠቃሚ ሆኖ የተሻለ ገቢ ያገኛል ማለት ከሚያመርተው የማንጎና የቲማቲም ሽያጭ። ከዛም በተጨማሪ ደግሞ ፋብሪካ በሚቋቋሙ የተወሰኑ ለአካባቢ ያሉ ስራ አጥ የተማሩ ስራ አጥ ወጣቶችንም ስለሚቀጥር ከዛ አንጻር ትልቅ ጠቀሜታ አለው። ከዛ ባሻገርም ያው ለከተማውና ለአካባቢ በታክሲም በግብር መልክም የሚያስገኘው ገቢ አለ። ከዚህ ቀጥሎም ተመሳሳይ ብዙ ፋብሪካዎች ሊቋቋሙበት የሚችል አካባቢ ነው ካለው ምርት ፖቴንሻል። ከዚህ ውጤታማነት ተነስቶ ይሄ ራሱ የሚያመጣቸው ብዙ ተጨማሪ ፋብሪካዎች ይኖራሉ ብለን ስለምናስብ ነው። ስለዚህ ብዙ ጥቅም ያስገኛል ብለን የምናስብ ይህ ይቋቋማል የተባለው የማንጎና ቲማቲም ፋብሪካ መሰረተ ድንጋይ በኦሮሚያ ክልል የቀድሞ ርዕሰ መስተዳደር አቶ ለማ መገርሳ ከዛሬ ሶስት ዓመት በፊት የተቀመጠ ሲሆን በፍጥነት ወደ ትግበራ ባለመግባቱ የነቀምቴና አካባቢው ነዋሪዎች እንደ ትልቅ የመልካም አስተዳደር ችግር ሲያነሱት የነበረ ነው። ለአሜሪካ ድምፅ ናኮር መልካ ካምቦ። ተከታዩ ስፖርት ነው። ሀብታሙ ሲዩም የዛሬን የስፖርት ዘገባ ያስደምጠናል። ኢትዮጵያዊው ሹራ ቂጣታ በትናንት ነው ዕለት በተደረገው የለንደን ማራቶን ባለድል ሆኗል። ሌላኛው የሀገሩ ልጅ ቀነኒሳ በቀለ በውድድሩ እንደማይሳተፍ በዋዜማው ማስታወቁን ተከትሎ የዚህ ውድድር አሸናፊ ይሆናል ተብሎ የተጠበቀው ኬንያዊው የተከታታይ ድሎች ባለቤት ኤሊውድ ኬፕቹጌ ነበረ። ሆኖም የ24 ዓመቱ ሹራ የውድድሩ ግርምት ሆኗል። 2 ሰዓት ከ5 ደቂቃ ከ41 ሰከንድ በሆነ ሰዓት ኬንያዊውን ቪንሰንት ኪፕቹምባን አስከትሎ አሸንፏል። እሱ ብቻ አይደለም። የአገሩ ልጆች የሆኑት ሲሳይ ለማ፣ ሞስነት ገረመው፣ ሙሌ ዋሲሁንና ታምራት ቶላ ከሶስተኛ እስከ ስድስተኛ ደረጃ ያለውን ስፍራ በመያዝ ተከታትሎ ገብተዋል። የለንደን ቀዝቃዛ አየር ሁኔታ ውድድሩን ፈታኝ እንዳደረገው ተጠቁሟል። ከ2013 የጎረገሰውያን ዘመን ወዲህ ለመጀመሪያ ጊዜ ሳያሸንፍ የቀረው የ35 ዓመቱ ኤልዩድ ኪፕቹጌ በቅዝቃዜው ምክንያት ጆሮ መደፈኑንና የኋላ የኋላ ደግሞ እንዳይንቀሳቀስ ወዳገደው ሕመም ስሜት ማደጉ ሊያደርጉን በምክንያትነት አቅርቧል። ዛሬ ሁለት ዓመት በተደረገው የለንደን ማራቶን ላይ ሁለተኛ ወጥቶ የነበረው ሹራ በበኩሉ ለአሁኑ ድሉ በውድድሩ ላይ እንደማይሳተፍ በመጨረሻው ሰዓት ያስታወቀው ቀነኒሳ በቀለ አስተዋጽኦን እንዳበረከተ ተናግረዋል። ቀነኒሳንም አመስግኗል። ቀነኒሳ ለዚህ ውድድር ሲያግዘ የነበረ እንዴት መሮጥ እንዳለብኝም መክሮኛል ማለቱን ሮይተርስ ዘግበዋል። ከተሳተፈባቸው 13 ማራቶኖች 12ቱን በድል ያጠናቀቀው ኪፕቹጌ በበኩሉ መሸነፉን በጸጋ መቀበሉን በትዊተር ገጹ አስታውቀው፣ ወደ ውድድሩ ግን እንደሚመለስ ተናግረዋል። በዚህ ዕለት ቀደም ብሎ በተደረገው የሴቶች ማራቶን ውድድር ኬንያዊቷ ብሪጊድ ኮስጌ 2 ሰዓት ከ18 ደቂቃ ከ58 ሰከንድ በሆነ ጊዜ አሸንፋለች። አሜሪካዊቷ ሳራ ሃል ሁለተኛ፣ ኬንያዊቷ ሳራ ቺፒንጊቴች ደግሞ ሦስተኛ ደረጃን ተቆናጣለች። የዘንድሮው የለንደን ማራቶን ሊከናወን ቀጠሮ የተያዘለት በሚያዝያ ወር ላይ ነበረ። ኮቪድ-19 ሁኔታዎችን በመቀያየሩ ወደ ጎርጎሳውያኑ ጥቅምት ተገብቷል። ለወትሮ በሺዎች የሚቆጠሩ ተሳታፊዎችን ይዞ በጎዳናዎች ላይ ይደረግ የነበረ ውድድር ዘንድሮ ሴንት ጄምስ የተሰኘውን የከተማዋ መናፈሻ ሀያ ጊዜ በመዞር ተፈጽሟል። አርባ ሺህ ተሳታፊዎች በመረጡት ስፍራ በያሉበት በርቀት ሮጠዋል። ውድድሩን በመጨረሳቸው ኦፊሳላዊ ሜዳሊያ የሚቀበላሉ። የሚያዝያ ውድድር በመሰረዙ ምክንያት ኢኮኖሚያዊ ችግር ለገጠማቸው ግብረሰናይ ድርጅቶችም በሚሊዮኖች የሚቆጠር ገንዘብ ይሰበሰባል ተብሏል። አንድንጨምር፣ የህንድ ክሪኬት ፕሪሚየር ሊግ ተጫዋቾች የሴቶች ንጽህና መጠበቂያ አምራቾችን የንግድ ምልክት በመለያቸው ላይ አትመው ለመጫወት ተስማምተዋል። ቅዳሜ በሚጀምረው የውድድሩ ወቅት ይህንን ማድረግ እንደሚጀምሩም የታወቀ ሲሆን እርምጃው የውር አበባን በተመለከተ በሀገሬው ዘንድ ያለውን የተሳሳተ ምልከታ ለመዋጋት እንደሚያግዝ ተስፋ ተጥሎበታል። ራጃስታን ሮያልስ የተባለው ቡድን የንጽህና መጠበቂያ ቁሳቁሶችን ከሚያመርተው ኒኒ ኩባንያ ጋር ስምምነት በመፈጸም የመጀመሪያው ቡድን ሆኗል። ይሄ ርዕስ በህንድና በብዙ የዓለማችን ሀገራት ነውር ነው። ህንድ ውስጥ ጉዳዩን በተመለከተ አጠቃላይ የግንዛቤ ችግር አለ፣ ወንዶች ብቻ ሳይሆኑ ሴቶችም ላይ ብለዋል የክለቡ የእንቅስቃሴ ኃላፊ ለሽ መክረም። በደቡብ እስያ ለሚኖሩ ሴቶች በተለይ ለታዳጊ የወጣት ሴቶች የወር አበባ ጉዳይ የሚያስፈራና ምቾት የማይሰጥ ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ፕሬዚደንት ዶናልድ ትራምፕ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባሰሙት ንግግር የዓለም ማህበረሰብ በግዙፍ ዓለም አቀፍ ትግል ውስጥ ነው ሲሉ ማስገንዘባቸውን በማውሳት ርዕሰ አንቀጹ ሀተታውን ጀምረዋል። በአይን የማይታየውን ጠላት ብርቱ ፍልሚያ ገጥመነዋል እርሱም በ188 ሀገሮች ለቁጥር የሚታክት ሕዝብ የገደለው የቻይናው ቫይረስ ነው ማለታቸውንም አስከትሎ ጠቅሷል። ርዕሰ አንቀጹ ዩናይትድ ስቴትስ አለ። ጽሁፉን ሲቀጥል ዩናይትድ ስቴትስ ኮቪድ 19ን ለመዋጋት ብርቱ እንቅስቃሴ እያደረገች ነው። ለህሙማን የመተንፈስ አጋዥ መሳሪያዎችን፣ ለሌሎችም ለሚያስፈልጋቸው አገሮች መለገስ ይቻል ዘንድ ተረፍረፍ አድርጋ አምርታለች። አዋጭ የሆኑ መድኃኒቶችም በመስራት ላይ ነች ብሏል በአሁኑ ጊዜ የመጨረሻ ደረጃ የሰው ላይ ሙከራ ላይ ያሉ ሶስት የኮቪድ-19 መከላከያ ክትባቶች ያሉ መሆኑን ፕሬዝደንት ትራምፕ መናገራቸውን ርዕሰ አንቀጹ ጠቅሶታል። ክትባቱን እናከፋፍላለን፣ ቫይረሱን እናሸንፈዋለን፣ ዓለም አቀፉን ወረርሽኝ እናስወግደዋለን። እናም እስካሁን ታይቶ የማያውቅ አዲስ የብልጽግና የትብብርና የሰላም ምዕራፍ እንጀምራለን። ፕሬዝደንት ትራምፕ ለመንግስታቱ ድርጅት ጠቅላላ ጉባኤ ባሰሙት ንግግራቸው ቻይና በፈጸመቻቸው ተግባራቷ በተጠያቂነት መያዝ እንዳለባት አስገንዝበዋል። ዋይል አላዊንግ ፍላይትስ ቱ ሊቭ ቻይና ኤንድ ኢንፌክት ዘ ወርልድ ቫይረሱ በተቀሰቀሰባቸው የመጀመሪያዎቹ ቀናት ቻይና የአገር ውስጥ በረራዎቿን ዘጋችና ቫይረሱ ዓለም ላይ እንዲሰራጭ ወደ ውጭ የሚጓዙ በረራዎችን ፈቀደች። የቻይና መንግስትና የዓለም ጤና ድርጅት ያው ቻይና እንደምትቆጣጠረው የታወቀ ነው። በሐሰት ቫይረሱ ከሰው ወደ ሰው እንደሚዛመት ማስረጃ የለም ብለው ተናገሩ። የተባበሩት መንግስታት ድርጅት ቻይናን በተፈጥሮ አካባቢ ላይ በምታደርሰው ጥፋትም ተጠያቂ ሊያደርጋት ይገባል ሲሉ ፕሬዚደንት ትራምፕ ማሳሰባቸውን ርዕሰ አንቀጹ አውስቷል። ቻይና በየዓመቱ ብዙ ሚሊዮን ቶን ፕላስቲክና ቆሻሻ ውቅያኖስ ውስጥ ትደፋለች። በሌሎች አገሮች የባህር ክልል እየገባች ከመጠን አልፋ አሳ ታጠምዳለች። ብዛት ያለው የባህር ቅሪተ አካል ክምችት ታወድማለች። ከማናቸውም ሌላ አገር የበለጠ ብዛት ያለው መርዛማ ሜርኩሪ ነው ወደ ከባቢ አየሩ የምትለቀው። ከቻይና የሚወጣው የካርቦን ልቀት ከዩናይትድ ስቴትስ የሚወጣውን በእጥፍ ገደማ ይበልጣል፣ አሁንም እየጨመረ ነው። የተባበሩት መንግስታት ውጤታማ ድርጅት ለመሆን ከፈለገ በዓለም ላይ ባሉ ተጨባጭ ችግሮች ላይ ማትኮር ይኖርበታል ሲሉ ፕሬዚደንት ትረምፕ አሳስበዋል። ከእነርሱም መካከል ሽብርተኝነት፣ ሴቶችን መጨቆን፣ በግዴታ ማሰራት፣ ሱስ አስያዥ እጾችንና መድኃኒቶችን ማዘዋወር፣ ሰዎችን በህገወጥ መንገድ ማስተላለፍ፣ ሰዎችን ለወሲብ መጠቀሚያነት በድብቅ ማጓጓዝ ሰዎችን በሃይማኖታቸው ምክንያት ማሳደድ፣ በሚኖሩበት አካባቢ በሚከተሉት ሃይማኖት ቁጥራቸው አናሳ የሆኑ ማህበረሰቦችን ከቀያቸው ማስወጣት የመሳሰሉት መሆናቸውን ፕሬዝደንት ትራምፕ መዘርዘራቸውን ጠቅሶ ርዕሰ አንቀጹ ጽሁፉን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ፕሮዲውሰሩ ንጉሱ ታምሬና እኔም ሳስተናግዳቸው የቆየሁት ሶሎሞን አባተ ነን። አብራችሁን ስለቆያችሁ እናመሰግናለን።